ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ቀጣዮችን ጉዳዮች ትሰማላችሁ። ተወሰነ ነገር ቦታው ድረስ በመውሰድ በትክክል ለሚገባቸው እርዳታው ትክክል ይገባቸው ለሚባሉ ሰዎች ለማድረስና ይህልን አረፍት ለማግኘት ነው እሱ እንደ አላማ የተነሳ። የሰማችኋቸው መምህር ሰለሞን ድጋፍ ነው። ከ20 ዓመታት በላይ በኖሩበት ደሴ ከተማ ተማሪዎቻቸውን በማስተባበር የሰብአዊ ድጋፍ ሲያዳርሱ የሰነበቱ በጎ አድራጊ ናቸው። ቆየት ብለን ሙሉ መሰናዶ እንከታተላለን። የተለያዩ በሽታዎች ለምን ያን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ? ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም ነው ባለን ነገሮች አሁን ደግሞ የሰማናት ነዋሪነቷን በደቡብ አፍሪካ ያደረገችው ሰብለ ለማን ነው። ሰብለ በጤናማ መጠጦች ምርት ላይ የተሰማራችው ወጣት ናት። ከስራዋ ጋር የተያያዙ ሀሳቦቿን በምሽቱ እንዲሁ ታካፍለናለች። የፍቅረኞች ቀንን የተመለከተ ዘገባም ይኖረናል። እነዚህና ሌሎች ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም እምራለሁ፣ ኤልያስ አስማሪያ ደግሞ የምስልና ድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እናሰማችኋለን። ኤደን ገረመ አመሰግናለሁ ሀብታሙ አድማጮች በድጋሚ እንደምን አመሽታችኋል ትላንት እሁድ ሁለት የማሊ ወታደሮች በሰሜናዊ ማሊ በእስላማዊ ጂሃዲስቶች በተደረገ ጥቃት ህይወታቸውን ማለፉን ኤኤፍፒ ዘገበ የታጠቁ አሸባሪ ቡድኖች ኒያፊንኬ የተሰኘውን አካባቢን ትላንት ጠዋት የተቆጣጠሩ ሲሆን ማህበራዊ ድረገጾችን በመጠቀምም ለግድያው ኃላፊነት ወስደዋል የማሊ ወታደራዊ ኃይሎች በበኩላቸው ሁለት ወታደሮችን ብናጣም ከአጥቂዎቹ ወገን ደግሞ አምስት ጥቃት አድራሾችን ገለናል ሲሉ አስታውቀዋል። አምስት የተባበሩት መንግስታት ድርጅት ባልደረቦች አርብ እለት በጦርነት ከፈራረሰችው ደቡባዊ የመን መጠለፋቸውን ዓለም አቀፍ አካላት በትላንትና እለት አስታወቁ። አምስቱ ሰዎች በደቡባዊ የመን ግዛት በሚገኘው አባያ ከተሰኘው ጠቅላይ ግዛት የመስክ ስራቸውን አጠናቀው ወደ ኤደን ወደብ ሲመለሱ መጠለፋቸውን የመንግስታቱ ድርጅት ቃል አቀባይ ኤሪ ካኔኮ ለኤኤፍፒ አስታውቀዋል። ቃል አቀባዩ አክለውም የተባበሩት መንግስታት ድርጅት ባልደረቦችን ለማስፈታት ከባ ባለስልጣናት ጋር በቅርበት እየሰራ ነው ሲሉ አስታውቀዋል። እስካሁን ድረስም ጠለፋው በማን እንደተፈጸመ ግልጽ የሆነ ነገር የለም። ምዕራባውያን ሀገራት ዩክሬን ከሩሲያ ከተጋረጠባት የጦርነት ስጋት ለመከላከል ትብብራቸውን እየገለጹ ባለበት በአሁኑ ሰዓት የዩክሬኑ ፕሬዚዳንት ቮልዲሚር ዘለንስኪ የጀርመኑን መራሄ መንግስት ኦላፍ ሹልዝን ዛሬ በኪየቭ ተቀብለው ያነጋግራሉ። የጀርመኑ መራሀ መንግስት ኦላፍ ሩሲያ ወደ ዩክሬን ድንበር ወታደሮቿን ማስጠጋቷን በተመለከተ ይሄ እጅግ ሲ በዛ አስጊ ጉዳይ ነው ብለውታል። መራሄ መንግስት ኦላፍ ሹልስ ዛሬ በዩክሬን ያላቸውን ቆይታ ካጠናቀቁ በኋላ ነገ ወደ ሞስኮ በማቅናት ከፕሬዝዳንት ቭላድሚር ፑቲን ጋር በአውሮፓ ስላለው የደህንነት ሁኔታ እንደሚወያዩ ይጠበቃል። አድማጮች፣ ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደን ገረመውን ለአጫጭሮቹ ዜናዎቿ እናመሰግናለን። ጋቢና ቪኦኤን ነው እየተመለከታችሁ ያላችሁት፣ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀዳሚው ዘገባ እንሻገር። በትግራይ ክልል ጀምሮ ወደ አማራና አፋር ክልሎች የተዛመተው የኢትዮጵያ ውስጥ ጦርነት ከፍተኛ ውድመትን አስከትሏል። ጦርነቱ ከተወጫና በርካታ ሰዎች ድጋፍ እንዲሹ አስገድዷቸዋል። እነዚህ ሰዎችን ለመርዳት በበጎ ፈቃድ የሚንቀሳቀሱ ሰዎችን በተደጋጋሚ አስተዋውቀናቸዋል። ዛሬ መስፍን አራጌ ወደ ደሴ ከተማ ይወስደንና ከተማሪዎቻቸው ጋር በመሆን የሰብአዊ ድጋፍ ሲያስተባብሩ የሰነበቱትን መምህር ያስተዋውቀናል። የምንጀምረው በጥያቄ። ሰላሳ አምስት አመታትን በዘለቀ የመምህርነት ቆይታቸው ከሃያ አመት የሚሻገረውን ጊዜ ያሳለፉት በደሴ ነው። በብዙዎች ዘንድ የእውቀት ቀንዲል የሥነ ምግባር ተምሳሌ ተደርገው የሚቆጠሩት የሂሳብ መምህሮ ሰለሞን ድጋፌ አዲስ አበባ አቃቂ አካባቢ ተወልደው ይደጉ እንጂ ደሴ በሳቸው ሕይወት ዘንድ ትልቅ ስፍራ አላት። በዚህ ባለኝ ሕይወት ጥሩ ምርጥ ጊዜ ያሳለፍኩት እኔ ደሴ ነው። በማስተማርም ምርጥ ምርጥ ተማሪዎች ነበሩ። ያው ጥሩ ቦታ ያሉ ተማሪዎች አሉ። ሌላው ትዳር የመሠረትኩት እዚህ ነው። ልጆች የወለድኩት ሶስቱም ልጆቼን እዚህ ደሴ ነው። እንግዲህ ከሀያ ዓመት በላይ ደሴ ውስጥ ኖሬ ያለው ትውልዴ አቃቂ ቢሆንም እኔ ብዙ ነገሬ ወደ ወሎዬነት የሚያደላ ይመስለኛል። ለዚህ ምን ጊዜም የደሴ ነገር ሲነሳ አሁን በጦርነቱ በነበረው በጣም ውስጥ ነበር። እዛ ብንሆንም ጭንቅ ውስጥ ነበር። ተቀብሎ ያስተናገዳቸው አኑሮ ያጎለመሳቸው ህዝብ በቅርቡ በተቀሰቀሰው ጦርነት ምክንያት እስከ መፈናቀል ያደረሰ ችግር ሲያጋጥመው በዝምታ ማለፍ አልደፈሩም። በጦርነቱ ጊዜ እዚህ በተለይ ደሴ ተፈናቃዮች ከሌላ ቦታ የመጡ ጊዜ፣ ያኔም ግንኙነት ነበረኝ የተወሰነ ማገኛትን ከጓደኞቼ የተወሰነች ብር እየላክ የተወሰነ ድጋፍ እናደርግ ነበር። የችግሩ ስር መስደድ የተጎጂዎቹ ጉዳት መክፋት ከግለሰብ በሚሰነዘር ችሮታ የማይቀረፍ መሆኑን ለመገንዘብ አልተቸገሩም መምህር ሰለሞን። እናም ትናንት ፊደል ካስቆጠሯቸው የቀለም ልጆቻቸው ጋር መከሩ። አቃቂ አብረዋቸው ላደጉት ጓደኞቻቸው የሰውነት ስራ እን ስራ ሲሉ መልእክት ላኩላቸው። ደሴ ደግሞ ጦርነቱ በኋላ በጣም የተጎዱ እዚህ ነዋሪዎች እንዳሉ እሱን ሳይ የተሰማኝ ምንድነው በምን መንገድ መርዳት፣ ማገዝ ይችላሉ የሚለውን ሳስብ፣ የቀድሞ ተማሪዎችን መጠቀም እንደምችል ምክንያቱም ጥሩ አቅም ያላቸው ጥሩ ቦታ ያሉ ተማሪዎች አሉ። እነሱን ብጠይቅ ተወሰነ ነገር አገኛለሁ። እኔም እዚህ ድጋፍ ባደርግ የመንፈስ እርካታ። ስለዚህ ከዛ ውጪም አገር ውስጥ ያሉም የቀድሞ ተማሪዎች በዚህ በኩል እገዛ ለማድረግ ፈቃደኛ እንደሆኑ በብዙ ነገር አሳወቁን። በአዲስ አበባው ለባዊ አካዳሚ በዳይሬክተርነት የሚያገለግለው የአሁኑ የመምህር ሰለሞን የስራ ባልደረባ የቀድሞ ተማሪያቸው ወጣት ፋሲካ ኢማም የመምህሩን ሀሳብ በመደገፍ ብቻ ሳይሆን በማስተባበር ስራው ከፊት ተሰለፈ። አላማው ምን እንደሆነና የበኩሉን አስተዋጽኦ ለሌሎቹም አራያ ለመሆን አትሊስት የተወሰነ ነገር ቦታው ድረስ በመውሰድ በትክክል ለሚገባቸው እርዳታ ለትክክል ይገባቸው ለሚባሉ ሰዎች ለማድረስ እና እረፍት አረፍት ለማግኘት ነው። እሱ እንደ አላማ የተነሳው እና ይህም በማድረግ እኔም ከበኩሉ ከጎኑ በመሆን በጣም በማስተባበር እንግዲህ ወደ መቶ ሰማንያ ሰዎች የሚሆኑ ሰዎችን የተወሰነች ነገር ለመርዳት ሞክረናል። ለበጎ ተግባር የተጀመረው ጉዞ በጎ ምላሾችን ከየአቅጣጫው ተቀበለ። በሀገር ውስጥና በውጭ የሚኖሩ የቀድሞ ተማሪዎቻቸው ካላቸው ቀንሰው፣ የአቃቂ አብሮ አደጎቻቸው የልገሳጃቸውን ዘርግተው ከ300 ሺ ብር በላይ የሚገመት ቁሳዊ ድጋፍ ሰብስበው በደሴ ከተማ ሲገኙ እርዳታውን ለመቀበል የተሰበሰበው ብቻ ሳይሆን ሀሳባቸውን ያከበረው ነዋሪ አበጀህ ብሏቸዋል። እንቅፋት አያገኝብኝ እድሜያቸውም ረዥም ይሁን ሀገራችንም ሰላም ይሁን። ላስታወሱንም ሰዎች እግዚአብሔር ክብርና ምስጋና ይስጥልን። አሜሪካን ሜሪላንድ ውስጥ በንግድ አማካሪነት የሚሰሩት ተስፋዬ ደሳለኝ አቃቂ የሁለተኛ ደረጃ ተማሪ ከነበሩበት ጊዜ ጀምሮ ጓደኝነት አላቸው። የጓደኛቸውን የድጋፍ ጥሪ የተቀበሉት ድጋፍ የሚደረግላቸው የህብረተሰብ ክፍሎች ያሉበት አካባቢ ድረስ በመምጣት ነበር። መምህር ሰለሞን በአጋጣሚ አንድ ሃይስኩል ነው የተማርነው። አምንኖረውም አንድ አካባቢ ነው። ቤተሰቦቻችን አንድ አካባቢ ናቸው። ጦርነቱ በጣም አስከፊ እንደሆነ ሁላችንም እናውቃለን። በዛም ምክንያት በድህነት ወለል ላይ የሚገኙ ሰዎች መረዳት አለባቸው የሚለውን ሀሳብ እነ መምህር ሰለሞን ሲያመጡ እኛ ምንም ሄዝቴት አላረግንም አስራ አምስት የምንሆን ጓደኛ ማቾች ካለን ከኪሳችን አውጥተን እርዳታ እንደሚሰጥ ፕሮግራም ወጥቶ ነበረ በዚህ ላይ አልቀርም ብዬ በዛውም የደሴን ህዝብ የወሎን ህዝብ ለማየት ችግሩን ለመካፈል መጥቻለሁ እድሜ እየተጫጫነ ጤና እየተጓደለ ሲመጣ በራሳቸው ሳይሆን በበጎ አድራጊዎች ድጋፍ ከሚኖሩት እናቶች መካከል በደሴ አሬራ አካባቢ የሚኖሩት ወይዘሮ ትርንጎ ሽፋው አንዷ ናቸው። በመምህር ሰለሞን የተመራው የበጎ አድራጊ ልዑክ የምግብ ዱቄትና የዘይት ድጋፍ ካደረገላቸው አንድ መቶ ሰማንያ ሰዎች ውስጥ ይካተታሉ። ምንም መተዳደሪያ የለኝም። ይቺ ሽክኔት የምትባል ናት እንጂ ሌላ መተዳደሪያ ምንም የለኝም። ሽክኔት ነው የሚባለው። እነሱ እሱን ይረዱኛል እንጂ ሌላ ምንም። እስከ ዛሬ እንደው በጉልበቴም እየሰራው ደህና ነበርኩ። ዛሬ ግን ጉልበቴ ሲደከም፣ ጥጥፈትየ ታግዬ ነበር የምኖረው። አሁን ሲያመኝ ይደከምኩኝ። እግዚአብሔር የተመሰገነ ይሁን። መቼም እዚሁ በመኖሬ ልጆቼ እንዲሁ ማንም እየገደፈ ነው እንጂ ልጅም የለኝ ማለት ነው። አልወለደኝ አልወለድኩ፣ እንዲሁ የዘመን ልጅ እንዲሁ ያሳደኳቸው፣ ብዙ በቂ ስራ ላይ ገና ነው። ምንም የምተዳደርበት ነገር ምንም ነገር የለም። ተደራራቢ የጤና ችግር ያለባቸው አቶ አማረ ዳምጠውን የሚያገኝናቸው ሰብአዊ ድጋፍ እየተከፋፈለ በነበረበት ሰዓት ነበር። ቀደም ስል በድንጋ ቀጥቅጬ ነበር የምተዳደረም አሁን አቅሜ እየደከመ እንደዚ አንዳንድ ዘመድ እየረዳኝ ና እንደዚ ነው የምኖረው። እና የቀድሞ ወታደር ነበርኩኝ። ያው ጡረታም የለኝም። አሁን ደግሞ ተጠቃሚ ነኝ ኤች አይቪ፣ እንደገና ሹካር በሽታ አለብኝ፣ እንደገና ግፊት አለብኝ። እዚህ በሽተኛ ነኝ እና የምተዳደረው ዘመድ በሚረዳኝ ነው። እና አንዳንዴ እርዳታ እንደ ሲመጣ እንደዚ በአስተዋሽ አካባቢ ጎረቤት ይረዳኛል። በዚያ በዚያ ምተዳደረው ቤተሰብ የለኝም። ሴት አለች ምሳ ሽንኩርቱ ምን የሸቃቀጥ ባለቤት በቃ እዚህ ነው ምተዳደረው። የወለድኳቸው ልጆች አስመራ ነው ያሉት። ኤርትራ ውስጥ ነው የተወለዱት ሆነ እርዳታው ከወገን ጎን መቆማችንን ለማሳየት ያህል እንጂ በቂ አይደለም፣ የሚለው ወጣት ፋሲካ በወላጆቻቸው መለያየት ምክንያት ከአቅመ ደካማ አያቶቻቸው ጋር በከፋ ድህነት ውስጥ ለመኖር የተገደዱ ህጻናትን ጨምሮ ረዳት የሌላቸውን የእድሜ ባለጸጎች፣ የጤና እክል ያለባቸውን ችግረኞች መጎብኝታቸውንና ተጠቃሚ ለማድረግ መሞከራቸውን ይናገራል። በጣም በጣም እጅግ በጣም ነው ደስ ያለኝ። ምክንያቱም በተለያየ መንገድ እንግዲህ እርዳታ ይሄዳሉ ይመጣሉ ዚህም ቦታ ላይ እና ለማን እንዴት እንደሚደርስ ብዙ አናውቅም። አሁን ግን እኛ በአካል ተገኝተን አንደኛ አደራም ተጥሎብን ነው ብዙ ሰዎች ያንን የለገሱት እርዳታ ትንሽ የሆን ትልቅ እርዳታ በአካል መጥተን ወላጅ አልባ የሆኑ ሕፃናትን አካል ጉዳተኞችን፣ በጣም በጣም የሚያሳዝኑ በቃ መንቀሳቀስ የማይችሉ ሰዎችን በመስጠታችን እና ያለውን ሪል የሆነ ክፍተት አግኝተን በትንሽም ቀን ብትሆን የምትገፋ ነገር ማድረጋችን ለተገቢው ሰው የሚመጥን ባይሆንም በብዛት ግን ያገኘነው ሰው ትክክለኛ የሚገባው ሰው መሆኑ ለኛ ልባችን በጣም እንዲሞል አድርጎታል። የተሰጠንንም አደራ በጓደኞቻችን፣ በሱ ተማሪዎች፣ በባልደረቦች ጭምር በጣም ደስተኛ ሆነን ነው ያገኘነው ነገር ያየነው ነገር ማለት ነው። የሜሪላንዱ ነዋሪ አቶ ተስፋዬ ሰብአዊነት ሃይማኖትና ጎሳ ቀበሌና አካባቢ አይጠይቅም ይላሉ የመምህር ሰለሞንን የሰውነት ምግባር በአርያነት በማንሳት በራሴን በተመለከተ ከደሴ ከወሎ ጋር ምንም ግንኙነት የለኝም ኢትዮጵያዊ ነኝ መምህር ሰለሞን በዚሁ መንፈስ ያለ ሰው ነው በዘር ፖለቲካ ውስጥ ብዙ ኢንቮልቭ የሚያደረግም አይደለም እኔም እንደዛው ነኝ ስለዚህ አገራችን በፈለገችን ቦታ በየትኛውም ክልል አስፈላጊ ሆኖ ሲገኝ መርዳት እንዳለብን መንቀሳቀስ እንዳለብን እናምናለን ማለት ነው። የኢትዮጵያ አይነት መንፈስ ጎልቶ እንዲቀጥል እንፈልጋለን። በዚሁም እንደዚህ አይነት ዜጋ እንዲበረታታ ኤግዛምፕል ሊዲንግ ኤግዛምፕል እንዲሆን እንደሆነ አምናለን። ወጣት ፋሲካም ጥቂት በጎዎች ለብዙ መልካሞች መፈጠር መንገድ ቀያሽ ናቸው ነበር ያለው። ለእኔ በጣም የተለየ ድለኛ ሰው ነኝ። በታሪክ አጋጣሚ አቶ ሰሎሞን ከልጅነት ከማስተማር ጀምሮ እስከ ትዳሬ ድረስ የዳረኝ እሱ ነው። አብረን በስራ ላይ ብዙ ነገሮች እየመከረ የማኔጅመንት ስራዎች ላይ ነው የምሰራ በሀላፊነት ደረጃ እዛም ላይ ሆኜ ጭምር በጣም ብዙ ስራዎችን እየሰራ ለእኔ በአይኔ የማየው አርአያ ያርጌ መወስደው ሰው ነው በዛ እድለኛ በመሆኔ አሁንም በዚህ በጎ ስራ ላይ ሌላ ትምህርት እያስተማረ ነው ያለው እና ሂሳብ መምህር ብቻ አይደለም። አቶ ሰሎሞን ለኔ የህይወትም ማስተማሪ ነው። በትዳሩ በጣም የሚገርም ህይወት የሚኖር ሰው ነው። በአጠቃላይ በስራ ቦታ ላይ ያለው ዲስፕሊን በጣም የሚገርም ነው። በሁሉም ነገር ለእኔ አርአያ ነው። እንደዚህ አይነት ሰዎች ለወጣቱ ትልቅ ትልቅ የሆነ መሰረት ናቸው፣ ፋውንዴሽን ናቸው ብዬ ነው የማስበው። በዚህ ሰዓት ማድረግ አለብን ብዬ የማስበው አቶ ሰሎሞን ዛሬ የሰራው ስራ ዘላቂ ስራ አይደለም፣ በጣም ትንሽ ነገር ነች። ግን ለእኛ መነሻ ትልቅ ትልቅ ስፕሪንግ ነው የሚሆነው። እሱ ላይ ተነስተን በዚህ ጊዜ በዚህ ልምዱ ይህን ያክል ከሰራ እኛስ በዚህ ሰዓት ምንድ ነው የምናደርገው የሚለው ነገር በራሳችን ተነሳሽነት የአቅማችንን ማድረግ ቢቻል በዘላቂ መንገድ ሊፈታ የሚችል ነገሮች መምህር ሰለሞንም አሁን ለጨበጡት አስተሳሰብ የወጣትነት ጊዜያቸውን ያሳለፉበት የወሎና የአካባቢውን ሕዝብ ዘመን ተሻጋሪ ትውፊት አድንቀዋል። ደሴ አንድ ለየት የሚያደርገው ነገር አለ። አሁን ባለፈው ጥምቀት ሲከበር የሶሻል ሚዲያ ላይ ሁሉ ሳይ ነበረ። በየጊዜው እዛም ላሉ ጓደኞች ሁሉ የማወራው ነገር አለ አልሀምድሊላሂ የታቦታችን በሰላም ገባ የሚል የሰኞ ገበያ ጊዮርጊስን አጅበው እንዲህ እንዲህ እንግዲህ ሃይማኖት እንትን ሳይኖር እዚህ ያለው ፍቅር በተማሪዎችም ድሮ የምታዩለ ክርስቲያኑ ሙስሊሙ ሁሉም አንድ ሆኖ በአለም በጋራ ማክበር እንዲህ እንዲህ አይነት ነገሮች እዚህ የተለመደ ነገር ነው። እኔ እንደውም ምንድን ነው እዛ ላይ ኮሜንት ሁሉ እንትን ብያለሁ። ምን አለ ሌሎቹ ከዚህ ቢማሩ የሚል እንትን አለ። የሰጪ ትርፉ የህሊና እርካታ፣ የተቀባይ ደግሞ አለኝታ አለኝ ብሎ መመካቱ። ቢሆንም ስራው ተጀመረ እንጂ አልተጠናቀቀም። እንደ መምህር ሰለሞንና ጓደኞቻቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍንን፣ ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ወደ ቀጣዩ ዝግጅት ስንሻገር ኤደን ገረመው ከአንዲት ወጣት ጋር ታስተዋውቀናለች። እንግዳችን ነዋሪነቷ በደቡብ አፍሪካ ያደረገች የጤና ባለሙያ፣ የአካል ብቃት እንቅስቃሴ አሰልጣኝና ጤናችን የተሰኘ የንግድ መለየው ያለው ጤናማ የሆኑ የኃይል መጠጦችን ወይንም ደግሞ ጭማቂዎችን የሚያዘጋጅ ተቋምም ኃላፊ ናት። ኤደን ገረመው ሰብለ ለማን አነጋግራ ተከታዩን አሰናድታለች። ሰብለለማ የባለ ብዙ ሙያዎች ባለቤት ናት። ውልደቷ አዲስ አበባ እድገቷ ደግሞ በናዝሬት ከተማ ሲሆን የነርስነት የጤና መረጃ ስርዓትና ቴክኖሎጂ ትምህርቶቿን ደግሞ አዲስ አበባ ህንድና ዩናይትድ ስቴትስ ውስጥ ተምራለች። ትምህርቷን ከጨረሰች በኋላ አገልግሎቷን አዲስ አበባ ውስጥ ብትጀምርም ከጊዜ በኋላ ግን ፓኪስታን መጓዟን ትገልጻለች። እዛ ከደረሰች በኋላ ራሷን ለመንከባከብ ብላ የጀመረቻቸው እንቅስቃሴዎች ደግሞ ሕይወቷን እንደቀየረው ትገልጻለች። ለተወሰነ ጊዜ ሁለት ዓመት ፓኪስታን ነበር የምኖረው። ፕሮጀክት ላይ ማለት ነው እንደዛ። ስለዚህ ያንን ሁለት ዓመት ስፖርት ይረዳሻል፣ አላደል? ፎከስ ለራስም ራሱ ውጭ ሀገር ብቻሽን ስትኖሪ ያለው እንትኖች አሉ፣ ተጽዕኖዎች እና የሚጫኑት ነገሮች አሉ ከስራ በኋላ። ከዛ ስፖርት እኮ ይጠቅማል፣ በጤና በጤናም ባለሙያነቴ እስቲ ለራሴ ልሞክረው፣ አላደል? በራሴ ሞከርኩ። ዝም ብዬ እዛው ሳሎን ውስጥ ሮጥ ነበረ ያ ውጪ መውጣት ብዙ ስለማይቻል ስለነበር ማለት ነው። አምን እያደረግን ስፖርት ሰራ ነበረ። ድንገተኛ ክፍል ነበር የምሰራው እና አብዛኛው ሰው መምጣት የማይገባው በሽታ መጠበቅ የምንችለውን ነገር ላይ እስከ ሞት ድረስ ያደርሰናል። እና ብዙ ሰዎች ሲሞቱ ሳዩ ቤተሰብ ገንዘብ በጣም ሲያወጣ የስኳር በሽታ የተለያዩ በሽታዎች ለምን ያን ያህል መጎዳት ውስጥ እንገባለን ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም ይ ነው ባለን ነገሮች ቤታችን ባፈራው ነገሮች ቲማቲም አትክልት አቮካዶ ሊሆን ይችላል ዝኩን ሊሆን ይችላል ባለን ነገር ያለንን እየበላን ግን በአቅማችን ደግሞ ሁለት ሶስትም ኪሎ ሜትር እየሮጥን የልባችንን ምት ጤናችንን፣ ስኳር፣ ደምግፊት መቀየር እንችላለን እና ከጊዜ በኋላ ነዋሪነቷን በደቡብ አፍሪካ ደርባን ከተማ ያደረገችው ሰብለ ሙሉ ለሙሉ ወደ ጤና ማማከርና የስፖርት አሰልጣኝነት የተሻገረች ሲሆን በተለይም ኮቪድ-19 ወረርሽኝ በብዙዎች ላይ ያሳደረው አካላዊና ስነልቦናዊ ስነ የሆነ ጫናን ለመዋጋት ስፖርቱ ትልቅ ጠቀሜታ ነበረው ትላለች። ከዛ ኮቪድ ሀፕንስ ሲያደርግ ደግሞ የብዙ ሰው ፔን ታያለሽ፣ መጎዳት ከቤት ውስጥ መስራት የጭንቅላት ሰውነት መወፈር ራሳችን መጠበቅ ምን ያህል እንደሚረዳ ለኢሚኒታችን በተለይ ሰውነታችን የበሽታ ተከላካይነቱን ኢነርጂ በጣም እንደሚቀይር ሳይ በቃ አሁንማ እንትን አስቀድመን መጠንቀቁ ላይ በደንብ ፎከስ ማድረግ አለብን። እሱ ላይ በደንብ መሰራት አለበት ብዬ አሰብኩኝ። ስለዚህ የሰው ልጅን ሰውነት እንደ መኪና የሚመገበውን ምግብ ደግሞ ከንጹህ ዘይት ጋር የምታነጻጽረው ሰብለ ሰውነታችን ጤናማ የሆነ ምግብ ከተመገበን ኃይል ማግኘትና የበሽታ መከላከል አቅሙ እንደሚጨምር በመገንዘብ ያንን ለማበረታታት ጤናችን ስትል የሰየመችው እና እንደ ቀይ ስር፣ ዝንጅብልና ዝኩኒ ካሉ ተፈጥሯዊ ግብዓቶች የሚዘጋጅ መጠጥ አዘጋጅታ በመሸጥ እንዲሁም ቅመማውን በማ ማስተዋወቅ ሰዎች ጤናማ ህይወትና አመጋገብን እንዲከተሉ ማድረግ መጀመሯንም ትገልጻለች። ጁሱን መጀመሪያ ትሬኒንጉ ላይ ነበር ፎከስ የማረገው። ልክ ኮቪድ ሲመጣ እንዴ አትሊስት ባለን ነገር ኢሚኒታችን ማስተካከል እንችላለን። ከዛ እንደ በደምብ እንደ ብራድ መጀመሪያም የፊትነስ ጊር እና እንትኑ ነበር ምሰራው፣ ማሰልጠኑ ነበር ምሰራው። በኋላ ግን ይሄ ጁስ እንደውም ለህዝቡ መድረስ አለበት መድረስ እንኳን ባይችል ሌላ ሀገር እንኳን ቢኖሩም ቤታቸው እንዲሰሩ ሬሲፒው መድረስ አለበት። አሰራሩ እራሳቸው እንዲጠብቁ ማለት ነው አስቀድመን። ስለዚህ ያው ልክ ኮቪድ ትንሽ ቀለል ሲል ስፖርት ማሰልጠኛ ቦታዎች፣ ዮጋ የሚሰራባቸው ቦታዎች ከዛ የራሴንም ሱቅ ከፈትኩኝና ሰፕላይ ማድረግ ማለት ነው ለሁሉም እንዲደርስ ዴሊቨር እናረግ ነበረ። ምክንያቱም ሰውነታችን በደንብ ይሰራል በቃ አሁን አንዳንድ መኪና ጥሩ ዘይት ከሌለው እና ጥሩ ዘይት ሳይኖረው እና በጣም ያልተጠበቀ መኪና ሲሆን ቶሎ ቶሎ አይሰራም እና ቶሎ በፍጥነት ላይ ነዳ ይችላል። ልክ እንደዛው ነው ሰውነታችን። ሰብለ፣ ከዚህ በተጨማሪም አፍሪካዊ ንድፍ ያላቸው የስፖርት ልብሶችንም ለገበያ ለማቅረብ እየጣርሽ ትገኛለች። ያው በአመት አንዲ ቢያንስ ይሄዳለኝ ኢትዮጵያ እና የመጀመሪያዎቹ ጊዜዎች ሴት በተለይ ስፖርቱን በጣም ከጀመርኩት በኋላ ሲሄድ የሆነ ነገር መግዛት ስትፈልጊ አታገኝም። እውነት ለመናገር በተለይ የስፖርት ነገሮች ላይ እና በጣም መፈለግ ያለብሽ ካለም ውድ ነው በጣም ከውጭ ስለሚገባ ማለት ነው። እሺ ይሄ ነገር አስፈላጊ ነው። ስለዚህ ምናልባት አሰሰብሊቱን አቅርቦቱን ማምጣት ይቻላል፣ ከሌላም ሀገር ሳይሆን ውድም ሳይሆን በቀላሉ መግዛት የምንችለው። ከዛ በኋላ ሳየው እዚህም ከጀመርኩት በኋላ ብዙ ሰዎች ይወዱታል የአፍሪካን ፓተርኖች ዲዛይኑን ሳያው እኔም ፈልጋለሁ እኔም ፈልጋለሁ እሺ በጣም አሪፍ ከዛ ኢንስታግራም ላይም ለቀኩት ከዛ አይ ቲንክ የትም ሀገር ብንሆን የራሳችን የሆነ ነገር ደስ ይለናል አንዳንዴ ስለዚህ እሱን ሳየው በጣም ትልቅ ነው ሀሳቤ ግን አሁን መጀመሪያ የመጀመሪያውን አቅርቦት ለማድረግ ያሰብኩት በተለይ በዚህ ዓመት ወደ ኢትዮጵያ ነው ማህበራዊ ሚዲያው በመላው ዓለም ከሚገኙ ተጠቃሚዎች ጋር እንዳገናኛት ገልጻ በዋናነት ግን በስፖርትና በቴክኖሎጂ የዳበረ እና እችላለሁ የሚል ወጣትን ለመቅረጽ እየጣርኩ ነው ትላለች። እሺ ማህበራዊ ሚዲያ በአጠቃላይ መጠቀም ብዙ ሰዎችን ለመድረስ ይጠቅማል። አሁን አሁን ብዙ ሰዎች ይደርሱኛል፣ ላይ ይጽፉልኛል፣ አንዳንድ ችግሮች፣ የሚያልፉባቸውን ነገሮች እንደ ጤና ባለሙያነትም እንደ አሰልጣኝም ለምን ይጠቅማል ሲሉኝ ይሄ ይጠቅማል። አንዳንዶቹ ደግሞ አብረው መሰልጠን ይፈልጋሉ። ስለዚህ ኦንላይን አሰለጥናቸዋለሁ በጣም መጠቀማቸው እና ብዙ ሰው እየደረስኩበት አለብኝ የማስባቸው ማስባቸው ሁለት ናቸው። አንደኛው ያው ኢንስታግራም ነው። ኢንስታግራም ደግሞ በደ መልዕክት መላላክ ስለሚቻል ሲጠይቁኝ መመለስ ይቻላል። ሁለተኛው ቲክቶክ ነው። ቲክቶክ ደግሞ በጣም መቀየር እንፈልገው ወጣቱን ነው ስፖርት መስራቱና ጠንካራ መሆኑ ብቻ ሳይሆን በጣም ማይንድሴት ያስተካክላል፣ አስተሳሰባችንን ይቀይራል እና ይሄ ወደፊት ወደ ጥሩ ነገር ፎከስ የሚያስተውል ወጣት አለ አይደል እንደሱ አይነት ወጣቶች ማሻሻል ነው እና አብዛኛውን ወጣቶች ደግሞ መድረስ የምትችይው ቲክቶክ ላይ ነው እንዳየሁት እና አስራ ዘጠኝ ዓመት ሀያ ዓመት ግን አሀ ይህም ይቻላል ለካ ከቤት መስራት እችላለሁ ለካ መሮጥም እችላለሁ መራመድም ላይ እችላለሁ። በቃ እና ልክ ስፖርት ደግሞ የኮግኒቲቭ ፈንክሽናችን በጣም ስለሚያስተካክል፣ የአእምሮ ሲግናሎቻችን ስለሚያስተካክል የፈጠራ ችሎታቸውን ያዳብራል። ችግሮችን እንዴት ነው መቀበል ማስተናገድ የምንችለው ማይሆን ባህሪ ውስጥ ማይሆን። ነገሮች ውስጥ አላል ወደ መጠጥም ወደ ሲጋራውም ወደ የማይሆነው ነገሮች ውስጥ የሚገባ ትውልድ ሳይሆን ወደፊት የተሻለ ከኛም የተሻለ መልካም ነገር የሚሰራ ትውልድ ያመጣል ብዬ ስለማሰብ ቲክቶክን በጣም ይጠቀመዋል። ሰብለለማ ጤናችን የተሰኘ ድረገጽ ኢንስታግራምና ቲክቶኮች ላይ እለት ዕለት የተለያዩ የኤሮቢክስና የዮጋ እንቅስቃሴዎችን እንዲሁም ተፈጥሯዊ አመጋገቦችን እያስተዋወቀች ሰዎች ንቁና ጤናማ ህይወት እንዲመሩ ታበረታታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ዛሬ የቫላንታይንስ ቀን ነው። እንግዲህ ይሄ ቀን በመላ ዓለም የሚገኙ ፍቅረኛሞች አንዳቸው ለአንዳቸው ያላቸውን ስሜት በስጦታና በመልካም ተግባራት የሚያሳዩበት ቀን ነው። የቀኑ መነሻ ታሪክ ከምዕራባውያኑ ቢሆንም ፍቅር ዓለም አቀፍ ቋንቋ መሆኑ ቀስ በቀስ በሌሎች ሀገራት ወጣቶች ዘንድም የሚዘወተር አድርጎታል። ዛሬ ወደ ኢትዮጵያ ባህር ዳር ከተማና ቀናና ከጥቂት ወጣቶች ጋር ስለ በዓሉ የተወሰነ እናወራለን። አስቴር ምስጋና ናት የላ ዛሬ የፍቅር ቀን ወይም በእንግሊዝኛ አጠራሩ የቫለንታይን ላይ ነው። በውትሮ በባህር ዳር ከተማ የሚገኙ የአበባ መሸጫ ሱቆች በደንበኞች ይጥለቀለቁ እንደነበር የአበባ ሻጮች ያስታውሳሉ። ዘንድሮ ግን ገበያው ተቀዛቅዘዋል። በእነሱ አጠራር ሞተዋል ነው ያሉት ወጣት ማስተዋል። ምክንያት ያለችውም ስትጠቅስ እሱ ማስ ይባላለሁ ያው፣ እስካሁን ምን አይነት እንቅስቃሴ የለም። እንትም ቃኑንም ለማስታወቂያ ግን እኛ የተለያዩ አበባዎችን ሰርተን ዝግጅት ላይ ነን። የሰው እንቅስቃሴ ብዙ ማለት ነው። እንግዲህ ከዚህ በፊት ያው የታወቀ ይሄ የአበባ መሸጫ ሱቅ ነው እና ከዚህ በፊት በተደጋጋሚ ያው ቫለንታይን እንዳይቀር ሽያጭ አለና ዘንድሮ ምን ይመስላል? ዘንድሮ ቀዝቀዝ ያለ ነው። እዚህ በፊት እኛም ቀይ ምንጣፎችንና አበቦችን ነ ሲንሰል ምናምን ሬዲዮን እንጠብቅ ነበር ሰው የሚገዛ ነበረ። አሁን ግን ካለው ሀገራዊ ወቅታዊ ጉዳይ ላይ ተመልክቶ ቀዝቀዝ ያለ ነው። እስካሁን ምንም አይነት እንቅስቃሴ ከዚህ በፊት ቀድመው የሚያዙ ሰዎች ነበሩ። ሆቴሎች እና የተለያዩ ሰዎች የመጡ እንሰራላቸው ነበረ። ዘንድሮ ከአምናው ይቀነሰሉ ይቀነሰ ዝም ብለን ሰርተን እንደምታያቸው አዘጋጅተን የጠበቅናቸው ሆቴሎችም ቀዝቀዝ ያለ ነው። አበባ ሲገዛ ያገኘው እለቱን አስቡ ፍቅርን መግለጽ ለተወሰነ ሰዓትን ቢሆን ደስ ከማይል ስሜት ያወጣል ይላል ዛሬ ፍቅረኛውች ቀን ነው እሷ ፍቅረኛሞች ናቸው ወይስ ተገብታችኋል? ምን ያህል ጊዜ ሆናቸዋል? ሶስቱን አመት በሙሉ ሰጠህ ተወዳለች፣ በጣም ቀይራ ይሄንን ባህል ግን አንዳንድ ሰዎች ይሄ ፍቅርን አበባ በመስጠት የመገላለጹን ቫላንታይን ደ አንዳንድ ሰዎች የውጪ ስለሆነ ለእኛ እንትን አይደለም። አስበን ማድረግ ያለብን ፍቅረኛችን ጊዜያችን ለማሳለፍ ለመጠቀም እንኳን ማስታወሱ ደስ ያለ አሁን በየዓመቱ ገዛለሁ ብለሃል። ዘንድሮ እንዴት ነው? ዋጋው የተሰነ ልዩነት ይኖረዋል ብዙ ከፍቅር ጋር ሲወዳደር በተዘዋወርኩባቸው አንዳንድ ሆቴሎች እለቱ መረሳቱን አስታውያለሁ የሆቴል ሰራተኞችን ያረጋገጡት ይህንኑ ነው። ስሜ አባይ ነው መለሰ እባላለሁ። ያው የምሰራው እዚ ፓድረስ ሆቴል ሪሴፕሽን ነው። ላንቲ እንዴት በጣም ነው የሚከበረው የነበረው ያው በወቅታዊ ጉዳይ ግን ዘንድሮ አልተከበረም። ከዚህ በፊት ግን ብዙ ደንበኞች ያው የቫላንታይን ጌትን በሚገባ እናከብረው ነበር። እኛም ራሱ በሚገባ ነው ስናከብር ነበር። አሁን ያው የሀገራችን ጉዳይ ብዙ ነገሮች የሚያስቀረ ስለሆነ ትንሽ ዘንድሮ አልተከበረ። በመላው ዓለም ለምትገኙና እለቱን እያከበራችሁ ለምትገኙ አድማጮቻችን መልካም የፍቅረኞች ቀን ተመኘው። መሰግናለን። በነገራችን ላይ አድማጮቻችን፣ እንዲሁም ተመልካቾቻችን ይህ የቫላንታይን ስዳይ ታሪካዊ አመጣጡ ከ700 ዓመታት በፊት በድብቅ ፍቅረኛሞችን የሚያጋቡ ቅዱስ ቫላንታይን የተባሉ ቄስ ነበሩ። በዚህ አድራጎታቸው ምክንያት በስተመጨረሻ የሞት ፍርድን እስከ መቀበል ደርሰዋል። እሳቸውን ለማሰብ የተጀመረና የተቋቋመ በዓል ነው። ከዛም በፊት ግን ከሁለት አመታት በፊትም በጥንታዊ ሮማ በተቻለ መጠን ተመሳሳይነት ይዘት ያለው በዓል የሚከበር እንደነበረም በታሪክ ተቀምጠዋል የምታከብሩት መልካም በዓል እንዲሆንላችሁ እንመኛለን ለዛሬ ያዝነላችሁ መሰናዶ በዚህ ተጠናቋል ሀብታሙ ስዩም በመስተንግዶ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና እስካሁን ድረስ አብረናችሁ ነበር መልካም ሁሉ ይግጠማችሁ በነገው ዕለት እንገናኛለን ደናደሩ